ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ25 እና በ30 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት የምናሰማውን ፕሮግራም ጀመርን። ቅዳሜ ህዳር 20 ቀን 2007 ዓ ም ነው ዛሬ ጤና ስትልና አድማጮች እንደምንላቸው አምሽታቸዋል። አስተናጋጃችሁ አዲሱ አበበናይ ንጉሱ ታምሬ ፕሮግራሙን ይመራል። የዓለም ዜናው ከተነበበ በኋላ ከኢትዮጵያ ሶማሌ ዲሞክራቲክ ምክር ቤት ጋር የተደረገ ውይይት ይኖረናል። ከዚያም ሁለተኛው አጋማሽ የቅዳሜ የተለመደ የሙዚቃ ቃና ፕሮግራም የሚቀርብበት ይሆናል። መልካም ምሽት እየተመኘሁ ቦታውን ለዜና አንባቢው ለቃለሁ። ጤና ይስጥልኝ እንደምናመሻችሁ ዜናዎቹን የማሰማችው ቆንጅ ታየ ነኝ። የቀድሞ የግብጽ ፕሬዚደንት ሆስኒ ሙባረክ እንደ ኤሮፓውያን አቆጣጠር በ2011 ከስልጣን ያስወገዳቸው አብዮት በተካሄደበት ወቅት በተቃዋሚዎች ላይ ከተፈጸሙት ግድያዎች በተያያዘ ከተመሰረቱባቸው ክሶች በሙሉ ነጻ ሲል ፍርድ ቤት በይኖላቸዋል። ዛሬ ቅዳሜ በተመልካች ግጥም ብሎ በተሞላው ፍርድ ቤት ዳኛው የቀድሞ መሪ ከተከሰሱባቸው ወንጀሎች በሙሉ ነጻ ናቸው ናቸው ሲሉ አውጀዋል። ብይኑን ሲሰሙ በችሎቱ የተሰባሰቡት ሰዎች በደስታ አጨብጭበዋል። የሙባረክ ወንዶቹ ልጆቻቸው በመጓጓዣ አልጋ ላይ ወይም በስትሬቸር በሚባለው ላይ ሆነው ብይኑን ያዳምጡ የነበሩትን አባታቸውን በደስታ ግንባራቸውን ሲስሙ ተስተውለዋል። ከሳሽ አቃቤ ሕግ ብይኑን በመቃወም እሟገታለሁ ማለታቸውን አንድ የግብጽ ቴሌቪዥን ዘግቧል። ብዙ መቶ ተቃዋሚዎች እንዲገደሉ አዘዋል ተብለው የተከሰሱ ሚስተር ሙባረክ የአገር አስተዳደር ሚኒስትራቸው የነበሩትና ስድስት ከፍተኛ የጸጥታ ባለስልጣኖቻቸውም ከወንጀሉ ነጻ ተብለው ተበይኖላቸዋል። የናይጄሪያ ፕሬዚደንት ጉድለክ ጆናታን በአንድ የሀገሪቱ መስጊድ ላይ ጥቃት አድርሰው ከ ሰማንያ በላይ ጸሎት ላይ የነበሩ ሰዎችን የገደሉትን አሸባሪዎች አስፈላጊውን እርምጃ ሁሉ ወስደን አሳደን እንይዛለን ሲሉ ዝተዋል። ሚስተር ጆናታን ዛሬ ባወጡት መግለጫ በዚህ በሀገራችን ታሪክ እጅግ ፈታኝ በሆነ ወቅት ተስፋ ሳንቆርጥ የጋራ ጠላቶቻችንን አንድ ሆነን መጋፈጥ አለብን ሲሉ ለህዝቡ ተማጽኖ አቅርበዋል። ትናንት አርብ ህዝብ በብዛት ለጸሎት በተሰባሰበበት ካኖ ከተማ በሚገኝ ታላቁ መስጊድ በተከታታይ ፍንዳታ ከደረሰ በኋላ ተኩስ መከተሉ ተዘግቧል። ሁለት ቦምቦች ግቢ ውስጥ፣ ሶስተኛው ደግሞ በአቅራቢያው ሲፈነዱ በርካታ ሰዎች መቁሰላቸውን አይተናል ሲሉ እማኞች ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ጥቃቱን አስከፊ በማለት አ አጥብቆ ያወገዘ ሲሆን ዩናይትድ ስቴትስ የናይጄሪያ ህዝብ የኃይል ጥቃት ፈጻሚ ጽንፈኝነትንና አሸባሪነትን ለመዋጋት በሚያካሂደው ትግል ሁሉ አብራ ትቆማለች ብሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባን ኪ ሙን ቃል አቀባይም የሀገሪቱ ባለስልጣናት የጥቃቱን አድራሾች በአስቸኳይ ለፍርድ እንዲያቀርቡ አሳስበዋል። ሁለተኛ የናይጄሪያ ትልቅ ከተማ በሆነችው በካኖ ለደረሰው ጥቃት ኃላፊነት የወሰደ ወገን ባይኖርም ጽንፈኛ እስላማዊ ቡድን ቦኮ ሃራም ነው የሚጠረጠረው። አፍጋኒስታን ውስጥ በቀድሞ የብሪታንያ የጦር ሰፈር የታሊባን ተዋጊዎች ከሀገሪቱ ሀይሎች ጋር እየተዋጉ መሆናቸው ተዘግቧል። የሄልማንድ ክፍለ ግዛት አገረ ገዢ ቃል አቀባይ በሰጡት መግለጫ ካምፕ በስችን በሚባለው የጦር ሰፈር ቢያንስ አምስት የአፍጋኒስታን ወታደሮችና ሀያ የታሊባን ተዋጊዎች መገደላቸውን ገልጸዋል። በቱርክ የሶስት ቀናት ጉብኝት ላይ ያሉት የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በኢስታንቡል በሚገኘው ና ሰማያዊው መስጊድ ተብሎም በሚታወቀው የአስራ ሰባተኛው ምዕት ዓመቱ የሱልጣን አህመት መስጊድ የኢስታንቡሉ ሙፍቲ ራህሚ ያራን ጸሎት ሲያደርሱ አቡኑ እጆቻቸውን አጣምረው ጎንበስ ብለው አጠገባቸው ተ ቆመው ታይተዋል። ከዚያ በመቀጠል አቡኑ በቀድሞዋ ኮንስታንቲኖፕል ታላቋ ቤተ ክርስቲያን በነበረችው እና በኋላ በ1453 ዘመን ሙስሊሞች ከተማዋይቱን ከተቆጣጠሩ በኋላ ወደ መስጊድነት የተቀየረውን የአሁኑን ቤተ መዘክር ሀጊያ ሶፊያን ጎብኝተዋል። አቡኑ በካቶሊክ ቤተ ክርስቲያን የመንፈስ ቅዱስ ካቴድራል ስነ ስርአተ ቅዳሴ ማካሄዳቸውም ተዘግበዋል። አድማጮች ለሰአቱ ያለን ዜና በዚሁ ያበቃል። ዜናውን አደመጥን አድማጮች። ወደ ቅዳሜ ከዚህም ከዚያም ቅንብር እናለን። ውይይት ከኢትዮጵያ ሶማሌ ዲሞክራቲክ ምክር ቤት ጋር የኢትዮጵያ ሶማሌ ዲሞክራሲያዊ ምክር ቤት ክልል ሃይማኖትና ጾታን ሳይለይ ለሁሉም ኢትዮጵያውያን ሰላምና ብልጽግናን ለማምጣት የተመሠረተ የሲቪል ድርጅት መሆኑን መሪው አቶ እስማኤል ጎዴህ ከቪኦኤ ጋር ባደረጉት ቃለ ምልልስ ገልጠዋል። ሁሉም የሶማሌ ክልል ተወላጆች ከኢትዮጵያ የመገንጠል ዓላማ አላቸው የሚል የተሳሳተ ግምት እንዳለና ድርጅታቸው ይህን የተሳሳተ ግምት የማረም ዓላማ ያለው በኢትዮጵያ አንድነትና ለዋላዊነት የሚያምን መሆኑን ገልጠዋል። ዋናው የድርጅቱ ዓላማም የኢትዮጵያ ሕገ መንግሥት ላይ በሰፈረው መሠረት ትክክለኛው የፌዴራል ሥርዓት ሥራ ላይ እንዲውል ማስቻል ነው ብለዋል አቶ እስማኤል ጎዴህ። ዝርዝሩን ከትዝታ በላቸው ጋር ካደረጉት ቃለ ምልልስ ያድምጡ። እሺ አመሰግናለው። አቶ እስማኤል ጎዳ የኢትዮጵያ ሶማሌ ዲሞክራሲያዊ ምክር ቤት መሪ እንደሆኑ ነው የገለጹልኝ። ድርጅቱም የሲቪል ድርጅት እንደሆነና ክልልና ሃይማኖት እንዲሁም ጾታ ሳይለይ ለሁሉም ኢትዮጵያውያን ሰላምና ብልጽግናን ለማምጣት የተመሰረተ ነው ይላል የላኩልን ጽሁፍ። አቶ እስማኤል ትክክል ነው? አዎ ስንት አባላት አሉት? መቼ የተመሰረተ የተመሰረተው? ስየት ነው ድርጅቱ የተመሰረተው? በኖርዝ አሜሪካ የሚኖሩት ትውልድ ኢትዮጵያኖች ናቸው የመሰረቱት። ፓርቲኩላር ደግሞ ከሶማሌ በኩል የመጡ ናቸው እና ድርጅቱ አሁን በዚህ በኖርዝ አሜሪካ፣ በዩሮፕ፣ በኦስትራሊያ በተለያየ ሀገሮች ብዙ አባላቶች አሉት። እሺ ቁጥራቸው ይታወቃል? ቁጥራቸው በደንብ አይታወቅም፣ ግን መአት ነው። አሜን ከዚህ በፊት ድሮ በጦርነት በአስራ ዘጠኝ ሰባት ሰባት ዚያድ ባሬ ኢትዮጵያ ሲወር፣ በዛ ጊዜ ብዙ ስለወጡ ወደ ሺዎች የሚቆጠሩ ናቸው፣ ግን ያን ሁሉ አባላት አለን ብዬ አልደፍርም፣ ግን መአት አባላት አለን። እሺ ብዙ አሉ። ቁጥራቸው የማይታወቅ የድርጅቱ አላማ ቀደም ሲል የጠቀስኩትን እስኪ አብራሩልኝ። እስካሁን የምንሰራ አላማው ምንድን ነው አ የድርጅቱ አላማው አንደኛው ከዚህ በፊት ኢትዮጵያ ውስጥ ብዙ በተማሪዎች ማህበር፣ በተለይ በኢህአፓም፣ በሜሶም፣ በሌሎቹ በተለይ በተማሪዎች ንቅናቄ የተሳተፉ ናቸው ይህን የመሰረቱት። እሺ ትልቁ አላማ ደግሞ የመብት ጥያቄ ነው። ሁለተኛው ደግሞ ከዚህ በፊት የነበረው በዛ በኛ በሶማሌ ክልል አካባቢ ታሪኩ ሁልጊዜ ሰው የሚመስላቸው ከኢትዮጵያ የሚለዩ ናቸው ሁሉ ተብሎ ነው እና እንደዛ አይደለም። ኢቨን ዚያድ ባሬ ናቸው። አሁን ዛሬ የምትሰሙት የኦጋዴን ናሽናል ሊበሬሽን ፍሮንት፣ እሱ ነው የመሰረተው። ከዛ በፊት የነበረው ግን ወስተርን ሶማሊ ሊብሬሽን ፍሮንት የሚባል ነበረ። አብዛኛው አባላቶቹም ከዛ አካባቢ የመጡ ናቸው እና ትልቁ የድርጅቱ የተመስረተው አንደኛ ያንን ታሪክ የተበላሸውን ለመረም፣ ሁለተኛው ደግሞ በዛው በሶማሌ ሪጂን አካባቢ በተለይ ደርግ ከወደቀ በኋላ ብዙ ነገሮች አሉ እዛ አካባቢ ያንን ነገር ህገ መንግስቱ የሚሰጣቸውን መብታቸው በትክክለኛ እንዲከበር ነው። ስለዚህ ኢትዮጵያ ሶማሌ ዲሞክራሲያዊ እዛ ክልል ላሉ ኢትዮጵያውያን የሶማሌ ተወላጆች መብታቸውን ለማስከበር፣ ሁለተኛ ግን እርስዎ እንደሚሉኝ ከሆነ የመገንጠል አላማ የለውም፣ በሀገር ውስጥ ሰላምና ዲሞክራሲን ለማስፈን ነው። አዎ ትክክል ነው። በተለይ አሁን እንደምታውቁት የዓለም አንድ መንደር ነው የሆነች ኢትዮጵያ ውስጥ ደግሞ ምንም እንኳን ኢትዮጵያ ብቻ ሳይሆን አፍሪካ በጠቅላላ ኤትኒክ ፖለቲክስ ቢባልም ትልቁ ችግራችን የመንግስቱና የህገ መንግስቱና ኤሊቲስቶች በተለይ አዲስ አበባ አካባቢ የነበሩት ከተለያዩ ህዝቦች የመጡ ነበረ፣ ሌሎቹን ረግቶ የሚገዙት እና ያንንን ታሪክ ለማረም ነው። ድሮ እንደሚባለው በሶማሊያ አካባቢ ከዚህ በኩል ይሄ ዘር መጣብል ነበር የሚባለው፣ ያ ትክክል እንዳልሆነ ነው ለማሳየት እንፈልገው ያለው ሁኔታ በገዢዎች ላይ አነጣጥረን ህዝቦች መብታቸውን እንዲያገኙ ነው። ዛሬ ከሶማሌ ሬጂም ቢባል ትግራይ ሬጂም ቢባል ኦሮሞ፣ አማራ ቢባል ህዝብ መካከል ምንም አይነት ችግር የለም፣ ስርዓት ላይ ነው። ስርዓቱ ራሱ ወደ ታች እንዲወርድና ትክክለኛውን ፌዴራል ሲስተም ኢትዮጵያ ውስጥ እንዲወርድ ነው። መብታቸው ምንድነው? አፋር ቤንሻንጉል እንደ ከአራቱ የተለየ ሌሎቹ በተለይ የአማራ፣ የኦሮሞ፣ የትግራይ እና የደቡብ ነው። የተለየ አይነት መብት ነው እዛ ላይ ምናያቸው አሁን ለምሳሌ ከዚህ አራቱ ቅድም የጠቀስኩት ፕራይም ሚኒስትርም ሊሆኑ አይችሉም። እና እንዴት ነው ከሀያ አራት አመት በኋላ ኢፒአርዲኤፍ። ሌላው ደግሞ ትልቁ ችግር ያመጣው በሶማሊያ አካባቢ ከአስር በላይ ነው የተቀየረው ፕሬዚዳንቶች አስር በላይ ማነው የሚቀይረው? ኢፒአርዲኤፍ ነው የሚቀይረው እና ገና ናቸው እዛ ያሉት ሶማሌ ህዝብ ወደዚህ አካባቢ ገና አልደረሱም እየተባለ እስኪውዝ ነው ይሄ ግን ትክክለኛ ሲባል ኢፒአርዲኤፍ ትልቁ ችግራቸው ህገ መንግስቱን በወረቀት ላይ እንዳስቀመጡት ሳይሆን ተግባራዊ የሚታየው ከላይ ተቀምጦ እነሱ ዩነው ቼክ ሊስት? ኮንትሮል የሚያደርጉበት ለእነሱ የሚጠራ ብቻ ነው፣ ሎያል የሆነው ኑሮ አገር ገዢ የሚባል ነበር። አሁን ደግሞ ለይታር ደፍ ገዢ ነው የሚታየን እና ይሄ ነገር መቀየር አለበት ነው ህገ መንግስቱ። በተለይ የኛ ሲቪክ ሶሳይቲ ትልቁ ትግላችን ህገ መንግስታዊ ትግል ነው የኛ ትግል፣ ይሄ በጦርነት በምናምን አይደለም። ይህን ነው የተለያየ ኢትዮጵያን ብሔር ብሔረሰቦች አንድ ላይ ያመጣል ብለን የምንገምተው። አቶ እስማኤል ጎዴ፣ እንግዲህ የኢትዮጵያ መንግስት ባለስልጣናት ስለ መብት ጥሰት ሲጠየቁ መብታን ጥስም በትክክለኛው መንገድ ህገ መንግስቱ በሚፈቅደው እያስተዳደርን ነው ነው የሚሉት። ና ለምሳሌ አሁን እነኚህ የጠቀሷቸው አራቱ ድርጅቶች አጋር ድርጅቶች ይባላሉ ስላሏቸው የሶማሌ፣ የአፋር፣ የቤንሻንጉል ና የጋምቤላ ክልል ህገ መንግስቱ ምን ይላል ስለ ነዚህ ክልሎች ራሳቸውን እንዲያስተዳድሩ ነው ወይስ በአጋርነት ከኢህአዴግ ጋር እንዲሰሩ ነው የሚጠይቀው ህገ መንግስቱ? ይህንን ነው ኮ በደንብ ለማስ ህገ መንግስቱ እንደሚለው ኢትዮጵያ የፌዴራል ሲስተም ፌዴራል ሲስተሙ ደግሞ አካል የሆነው በቋንቋና ነው በብሔሮች ነው የሚለው እና ነው እንደምታውቁት ዘጠኝ የተለያዩ መንግስት ትንሽ መንግስቶች ነው አለው የሚባለው ነገር ግን ትልቁ ይሄ የማይታይ አሁንማ ቀጥታ ነው የኢፒአርዲኤፍ ኢንተርፌረንስ የሚታየ እዛ ውስጥ እጃቸውን እያስገቡ እነሱ ናቸው የሚያስተዳድሩት እና ለምንድን ነው አጋሮች ሳይባል ለኤግዜኪቲቭ ፓርቲ ውስጥ ገብተው እነሱም እንደሌላው አሁን ለምሳሌ የሶማሌ ክልል ከትግራይ ክልል ሁለቱን ብናስቀምጥ በህዝብ ብዛት የሶማሌ ክልል ይበልጣል። በመሬት ኖ ስፋት ቢታይ ሁለተኛ ነው የሶማሌ ክልል። ለምንድን ነው የሶማሌ ክልል ሀያ አንድ መንበር ኦፍ ፓርላመንት ሲኖረው የትግራይ ደግሞ ከአርባ በላይ ነው ያሉት ያላቸው? ለምን በፌዴራል ኖ ገቨርንመንት ደግሞ ሲታይ ማዕት ሚኒስትሮች ናቸው ያሉት አንድ ነው የሶማሌ ሚኒስትር እዛ ያለው። ይሄንን ነው እኮ በሕገ መንግስቱ ላይ የተቀመጠው። ትክክለኛ አፈጻጸሙ ወደ ህዝብ እንዲወርድ ነው የእኛ ትልቁ ትግላችን። እንግዲህ አቶ እስማኤል ጎዴ እንግዲህ የምክር ቤት መቀመጫዎች የአንደኛው ክልል አራት የአንደኛው ሀያ አንድ ለምን እንደሆነ መንግስት ብቻ ነው የሚመልሰው። እና መንግስትን ይህን ጥያቄ እናቀርባለን። ግን በሌላ በ አሁን ለምሳሌ የሶማሌ ክልል ለጸጥታም፣ በጣም አደገኛ በሆነ ራሱ አልሸባብ በሚንቀሳቀስበት አዋሳኝ ድንበር ላይ የሚገኝ አሁን እንኳ አገሮች ሶማሊያ እና ኢትዮጵያ ወዳጅ ናቸው። ነገር ግን ለዓመታት የጦርነት ሽኩቻ ታሪክ ባለበት ሁኔታ ነው ና የኢትዮጵያ መንግስት ጸጥታውን ለማስከበር ወይንም ጠንካራ መሪ እዛ አካባቢ ለማድረግ የሚያደርግ ጥረት ይሆናል የሚል ግምት ነው የሚኖረው። መቼም እሱ ትክክል ነው። በተለይ እንደ እና አልሸባብ የመሰሉት ትሮሪስቶች በሶማሌ ክልል ህዝብም የተተፉ ናቸው እና እሱን ማንም አይቀበለው። ነገር ግን አሁንም አሁንም ሶማሌ ሬጅን እዛ አካባቢ ያለው ከፌዴራሉ እጁ ከዛ አውጥቶ ህዝቡ የዛ ሶማሌ ሬጅን በራሱ በራሱ እንዲያስተዳድር ነው የኛ ትልቁ ትግላችን። አዎ ግን እንደሚያውቁት ብዙ ጊዜ እዛ አካባቢ የእርስ በርስ ግጭትም ስላለ የኢፒአርዲኤፍ መንግስት ገዢው ፓርቲ በሌሎች የኢትዮጵያ ክልሎች ምርጫ በሚካሄድበት ጊዜ እንኳን ሶማሌ ክልልን እንዳይካሄድ በማድረግ ነው የሚዘለው። ይህም እንግዲህ ጸጥታ በማጣት ነው የሚል እምነት ነው ላይ ኮዮ አንድ ለምሳሌ ልዩ ፖሊስ ይባል ሚሊሽያ ከተለያየ ጎሳዎች ወጥተው ሁሉም የራሳቸውን ቦታ እንዲያስተዳድሩ ና በተለይ ከዚህ ከኦብነግ የሚመጣውን ጦርነት እንዲያቆሙ ነበር የተደረገው። አሁን ምንድን ነው ምንድን ነው የተፈጠረው የተፈጠረው የሶማሌ ክልል ፕሬዚደንት ከአስራ ስድስት ሺህ በላይ አስራ ስድስት ሺህ በላይ የዛን ሚሊሺያ አንድ ላይ አድርጎ ሌሎቹን ህዝቦቹን ይ እየደፈረ እየገደለ ምን እያደ በሂውመን ራይትስ ሲኖ አምነስቲ ኢንተርናሽናል በጣም ተጽፏል። እና የኢትዮጵያን ሉዓላዊነትና ሰተታዛ አካባቢ እኛም ከጎኑ ነን። ግን ምንድን ነው የምንጠይቀው? ህዝቡ ህዝቡ የራሱን ሪጅናል ኦቶኖሚ ትክክለኛ በህገ መንግስቱ የተቀመጠው ወደ ታች እንዲወርድ ነው። ለመሆኑ ድርጅታችሁ የኢትዮጵያ ሶማሌ ዲሞክራሲያዊ ምክር ቤት አገር ውስጥ ቅርንጫፍ አለው? ያ አለው ግን በመንቀሳቀስ አይችልም። ችግር ደርሶበት ያውቃል ሲንቀሳቀስ። አው በተለይ አሁን ፕሬዚደንት እዛ ያለው አይቀበልም። ሌላ አይነት ድርጅት እዛ ውስጥ ሲንቀሳቀስ አያስፈልግም ያለው አሁንም ትልቁ በፊት ያዘ አካባቢ ያለው ይሄ አጋር የሚባለው ነው እና አንድ አይነት ፓርቲ ነው ያለው የኢትዮጵያ ሶማሌ የሚባለው እሱም ተጠሪው ለኢፒአርዲኤፍ ይህ እኮ ነው። አሁን ያው ለምሳሌ እዚህ አሜሪካ ውስጥ ኦባማ አለ። ሚኒሶታ ውስጥ ያለውን የተመረጠውን ገቨርነር እሱ እኮ ሊያዘው አይችልም። የራሱ ሕገ መንግስት ነው ያለው እንጂ ኦባማ ቢቀይረው ምን አይነት ችግር ነው የሚፈጠረው? ሕገ መንግስቱን እኮ እየጣሱት ነው። ይሄ ነው ትልቁ ችግራችን ገና አላደግም። ገና እዛ ላይ አልደረሱ። ይሄ ሁሉ ውሸት ነው። ሌላው ደግሞ ከተለያየ የኢትዮጵያ ህዝብ የመጡት ይህ ነው። ተቃዋሚም በተለይ በተለይ ነው። በአሁኑ ጊዜ አሁን ምርጫ እየተቃረበ ነው። ያ ምርጫ ኢትዮጵያኖች አንድ ላይ ሆነን አንድ ላይ ሆነን በዘር በሃይማኖት በቦታ ተለያይቶ ሳይሆን ትልቁ ችግራችን እንዴት ነው ኢትዮጵያ ውስጥ ዴሞክራሲ እንዴት ይመጣል? መልደበ ፓርቲ እዛ ላይ እንዴት ይመጣል? በሁለቱ ዩኖ ፓርላማ ውስጥ ለአንድ ሰው ነው ያለው ከዛ አካባቢ እሱ እንዴት ይታረማል? ትክክለኛ ኦፖዚሽን እዛ ውስጥ ገብቶ በፖሊሲ ደረጃ ላይ እንዴት አገሪቷን ማስተዳደር ይቻላል? እነዚህ አይነት ጥያቄዎች ነው የእኛ ትግል ከሌሎቹ ኢትዮጵያኖች ጋር ጎን ቆመን ለማራመድ እንፈል አቶ እስማኤል በምን ስልጣን ላይ ነበሩ? እኔ በምንም አይነት ስልጣን ላይ አልነበርንም። ወደ አስራ ስምንት አመት ከኢፒአርዲኤፍ ስልጣኑ ከያዘ በኋላ ከነሱ ጎን ቆመን ትግሉን እያራመድን ነው። በምን በምን ድርጅት ውስጥ ሆነው? በሲቪክ ሶሳይቲ በካፓሲቲ ቢልዲንግ ስብሰባዎች ውጪም በማካሄድ ህዝቦቹን በማነጋገር አንዳንድ ችግሮች ሲፈጠሩ በተለይ በሽማግሌዎቹን ችግሩ እንዲፈታ ማድረግ እንደዛ አይነት ነበር። ያ ሁሉ ከሆኑ ተዘጋ። ምንም አይነት እኮ ዛሬ መስኮት ትንሽ እንኳን የለችም። በጠቅላላ ሁሉም እጅ ውስጥ የገባው ኢፒአርዲኤፍ ነው። በግል በግል ነበረ፣ ይሄን ሲሰሩ ገና አላደጋችሁትም እኮ ነው በቃ የሚባለው በግል ነበር ይሄን ሲሰሩ የነበረው ወይንስ በተደራጀ መልኩ? በተደራጀ መልክ ነበረ የምንሰራው። በግልም ሰርተናል። የነበሩበትን የድርጅት ስም ሊገልጡልኝ ይፈቅዳሉ? የኢትዮጵያን ሶማሌ ነበረ፣ የኢትዮጵያ ሶማሌ ዲሞክራሲያዊ ምክር ቤት። ምክር ቤት አሁን ተቀይሯል። ድሮ የኢትዮጵያን ሶማሌ ካውንስል ብቻ ነው የሚባለው ዲሞክራሲ አሁን ውጪ ከወጣ ስሙ ተቀይሯል ማለት ነው? ኖ ድርጅቱ በሁለት ነው የተከፈለው። ድርጅቱ በሁለት የተከፈለው በውስጣችን አንዳንዶቻቸው አሁንም ከፕሬዚደንት ጓራ ይሰራሉ። ግን በዛ ላይ ስታይ አሁንም እኮ ከላይ ያለው የኢፒአር ዴቭ ሁኔታ ወደ ታችም ወርዶ አጋሩ እነሱም እኮ አጋር ሆነዋል። እና እነሱ ምንም አይነት ሊናገሩም አይችሉም። የዛ ውስጥ በኢትዮጵያን ምንድን ነው ፓርቲ የሚባል ክልል የሚያስተዳድር በሱ ነው የተጫፈለኩት። ዋናው ያነሱልኝ ጥያቄ እንግዲህ እነኚህ አራት ክልሎች በተለይም ጋምቤላ፣ ቤንሻንጉል፣ አፋር፣ ሶማሌ እርሶ ባሉኝ መሰረት እርሶ ያሉትን ጠቅሳለሁ፣ ኋላ ቀረ ናቸው በማለት ስልጣንም ሊይዙ አይችሉም። ከዛ አካባቢ የሚመጡ ሰዎች የኢፒአርዲኤፍ አጋር ሆኖ ነው የሚዘልቁት ነው የሚሉት። እንደዛ ነው። አዎ፣ አጋር ሆኖ ነው ሁሉ ነገር የሚያስረድና የምንለው በህገ መንግስቱ ላይ ያለው ያ አንቀጽ ወጥቶ ነው ትክክለኛውን አሁን ያው ኢፒአርዲኤፍ ለሀያ አራት አመት ነው ሀገሪቷን የገዛ። አሁን እኮ አሁን የሚለው እኮ ፍሮንት ነው የሚለው ግንባር ነው የሚለው ከግንባር ቀይሮ ራሱ ፓርቲ ሆኖ ለምንድን ነው እነዚህንም አራቱ እዛ ላይ ተሳትፎ በክልሎች ደግሞ ያለው ሁኔታ ትክክለኛው በዛ ላይ ህገ መንግስታቸውን የሚለው የኢፒአርዲኤፍ ጣልቃ ገብነት ሳይኖር መብታቸውና ራሳቸውን ክልሉን እንዲያስተዳድሩ ነው የምንጠቀም ከኦኤንኤልኤፍ ከኦጋዴን ነጻ አውጪ ግንባር ጋር ያላችሁ ግንኙነት ወይንም አንድነት ምንድን ነው? ግንኙነት አላችሁ? ከነሱ ጋራ መስራት አንችልም። የማንሰራበት አንደኛ ከአስራ አምስት በላይ ጎሳዎች አሉ እዛ ሶማሌ ክልል። እነሱ የቆሙለት ለአንድ ኡጋዴን የሚባል ጎሳ ብቻ። ሁለተኛ እነሱ የሚያምኑት በ ሰሰሽኒስት ነው እንገነጣላለን ነው ሚሉት። ሶስተኛ እነሱ እኛ የምንለው የተመሰረቱት በአስራ ዘጠኝ ሰማንያ አራት በዩሮፒያን ዚያድ በሬ ነው የፈጠራቸው። ከዛ በፊት የነበረው ከተለያየ ጎሳዎች የነበሩት ወስተርን ሶማሌ ሊበሬሽን ፍሮንት የሚባል ነበረ። ከዚህ በፊት ስንነጋገር አንድ ጊዜ ብቻ ነው የተነጋገር ነው ያንን ነጥቦቹን እንዴት ነው የምንፋታው ብለን ስንጠይቅ ምንም መሄጃ ጠፋ። እና በዛ ነጥቦች ተነስተን ከነሱ ጋር በምንም ነገር መነጋገሩ እንኳን አይቻልም። አንደኛው ለአንድ ጎሳን የቆሙት፣ ሁለተኛ በመገንጠል ነው የሚያምኑት፣ ሶስተኛ በሂስቶሪካሊ በዛ አካባቢ የነበሩት ድርጅቶችን እየካዱ ከዚህ በፊት ህዝባችን የዚያድ በሬ እና የመንግስቱ ኃይለማርያም ሲዋጋ የነበረበት ጊዜ አስራ ዘጠኝ ሰባ ሰባት የነበረው የገን ጦርነት ወስተርን ሶማሌ ሊበሬሽን ፍሮንት ወንድሞቻችን ሊደሮቻችን ሄደው ኖ ዚያድ በሬ መግባት አችልም ብሎ እሱ እኮ በታንክና በአይሮፕላን ነጻዎች ብሎ ያደረገው። ከዛ በኋላ ሰማኒያ የሚሆኑት ትልልቅ ኮማንደሮቹን ከደብሎ የሰለፍ ከረሸነ በኋላ አስራ ዘጠኝ ሰማኒያ አራት ይሄ ኦብነግ የሚባል እየተደረገው ሌላው ደግሞ ትልቁ ትልቁ ችግራችን ከኦብነግ ጋራ በአሁኑ ጊዜ ሶማሌ ክልል ነው። በኤርትሪያ በኩል እየመጡ እያተራመሱ ነው ያሉት እኛ የምንለው ጦርነት አያስፈልግም ነው። በአሁኑ ጊዜ አሁኑ ጊዜ ግሎባሊዜሽን ኤራ ነው። በህገ መንግስቱ ኒት ነው የምንለው። ህገ መንግስቱን አፈጻጸሙ ላይ ከሌሎች ወንድሞቻችንና እህቶቻችን ኢትዮጵያኖች ጎን ቆመን ትግላችን አሳምረን ትግሉ የዘር አይደለም ቅድም እንዳልኩት የሃይማኖት አይደለም፣ የሪጅን አይደለም። ትግሉ ዩኒፋይድ የሆነ ሁሉም አቀፍ የሆነ ሲስተሙ እንዴት ዴሞክራሲና መብቶቹን ይህን ወደ ታች እንዲያወርድ ነው ማድረግ ያለብን ነው የምንላቸው። እነሱ በዛ ያምኑ እንግዲህ። እነሱ ደግሞ በምን እንደሚያምኑ ቀርባችሁ እንድትወያዩ ልን እናደርጋለን፣ ፈቃደኛ ከሆኑ እርሶም ከነሱ ጋር ለመነጋገር ይህንን ደግሞ ህዝቡ እንዲሰማ። ህዝባችን እህት የሚያስፈልጋቸው ጥሩ ውሃ ነው የሚያስፈልገው። ሰላም ሰላም፣ ትልቁ ትልቁ ሰላም በቤቱ ገብቶ ከቤት ሲወጣ ወደ ቤቱ እንዲመለስ ነው የምንለው። ጥሩ ትምህርት ቤት እንዲያገኝ ነው የምንፈልገው። ከዚህ በፊት ለአመታት የህዝባችን በስደት ዓለም ነው ስንቱ የተወለደው ያደገው። እኔ አሁን እስከ መቼ ነው ህዝባችን የሚሰደደው? እስከ መቼ ነው ይሄ ምስኪኑ ህዝብ ተሰዶ በባህር የአሳ የአሳ ኮ ግብሻ ኮ ነው ይሄ ነው ህዝባችን በቀን በቀን እዛ ባህር ውስጥ የሚሞቱ ለምንድን ነው ያንን ማናርመው ነው ትግላችን በጣም አመሰግናለሁ አቶ እስማኤል ጎዴ የኢትዮጵያ ሶማሌ ዲሞክራሲያዊ ምክር ቤት መሪ ይህንን እድል እንደሰጣችሁኝ እኔም በጣም አመሰግናለሁ እሺ በጣም እግዜር ስጥልኝ ቴንክ ዩ ቀደም ባለው ቃለ ምልልስ አድማጮቻችን አቶ እስማኤል ጎዴህ ባነሷቸው ነጥቦች ዙሪያ ከኢትዮጵያ መንግሥት ባለሥልጣናት መልስ ለማግኘት ያደረግነው ሙከራ ይህን ፕሮግራም እስካቀናበርንበት ወይም እስካስተላለፍንበት ጊዜ ድረስ አልተሳካም። ሙከራችን ግን ይቀጥላል። በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት የሚተላለፈው ፕሮግራማችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። በነገራችን ላይ ነገ እሁድ ተረኛው ፕሮግራም መስታወት ነው። አድምጡ። አሁን መስመር ወደ ደሳለኝ መኮንን እንመልሳለን፣ ከሙዚቃ ቃና አመሰግናለሁ አዲሱ፣ የአየር መስመሩን ስለለቀክልኝ። ሰላም ሰላም፣ ሰላም፣ ጤና ይስጥልኝ። የተከበራቸው የሙዚቃ ቃና አድማጮች እንደምንሰነበታችሁ፣ እንደምናመሻችሁ፣ ለሳምንታዊ የክብር ሰላምታ ከስቱዲዮ 14 ከአንገቴ ጎንበስ ካልኩኝ በኋላ በቀጥታ ወደ ሙዚቃ ቃና ነው የምናመራው። ጀስት ዘ ዌይ ዩ አር ቦርኖ ማርስ ነው ድምፃዊው። Every day, yeah, I know, I know. When I compliment her, she won't believe me, and it's so, it's so sad to think that she don't see what I see. But every time she asks me, "Do I look okay?" I say, "When I see you." tell me ደዘ ወዩ አር በተሰኘው የቡርኖ ማርስ ዜማ ነው የምሽት ፕሮግራማችንን የጀመር ነው። ይህ ዜማ በገበያ ላይ ከዋለበት ከሁለት ሺ አስር ዓ ም ጀምሮ እስካሁን ድረስ አስራ ሶስት ነጥብ ሁለት ሚሊዮን ቅጂ በዓለም ዙሪያ በመሸጡ ከፍተኛ የነጠላ ዜማ ሽያጭ በላይነትን ከያዙ ዜማዎች መካከል አንዱ ሆኗል። የሀዋይ ተወላጅ የሆነው የሃያ ዘጠኝ ዓመቱ ቡርኖ ማርስ የመጀመሪያ አልበሙን ይዞ ብቅ ያለው እንደ ኤውሮፓውያን አቆጣጠር በሁለት ሺ አስር ከዛሬ አራት ዓመታት በፊት ሲሆን እስካሁን ድረስ ሁለት የስቱዲዮ አልበሞችን ብቻ አውጥቶ ተሰጥቶ 11 ሚሊየን የአልበም ቅጂ ሲቸበችብ ወደ 68 ሚሊየን የነጠላ ዜማዎች ቅጂዎችን ሸጧል ገና ወደ ሙዚቃው አለም ብቅ ከማለቱ የሁለት ጊዜ የግራሚም አሸናፊ ሆኗል የታይም መጽሔት እንደ አውሮፓውያን አቆጣጠር በ2011 ባወጣው እትሙ ቡርኖ ማርስን በሚሰሯቸው ስራዎቻቸው በአለም ላይ ለውጥ ከሚያመጡ መቶ ሰዎች መካከል አንዱ አድርጎ ስሙን አስቀምጦታል የሙዚቃ ገምጋሚዎች ቡርኖ ማርስን ከኤልቨስ ፕረስሊ ቀጥሎ ሙዚቃዎቹ ወዲያውኑ አድማጮች ዘንድ የሚወደዱለት ታላቅና ተወዳጅ ድምፃዊ ነው ይላሉ። ብሩኖ ማርስ በአንድ የሙዚቃ አጫዋት ስልት ብቻ የተወሰነ ድምፃዊ ብቻ አይደለም። ፖፕ፣ ሮክ፣ ሬጌ፣ ሶል፣ አርኤንድቢም አቀለጣጥፎ ይጫወታል። ሃርሞኒካ፣ ጊታር፣ ፒያኖ እና ኪቦርድ ከሚጫወታቸው የሙዚቃ መሳሪያዎች ጥቂቶቹ ናቸው። የራሱንም ዜማ ይጽፋል፣ ያቀነባብራል። የራሱ የአለባበስ ዘይቤም አለው። በተለይ ራሱ ላይ ደፋ የሚያደርጋት ባርኔጣ ልዩ ምልክቱ ነች። የተከበራቸው ሙዚቃ ቀና አድማጮች እስቲ ከዚሁ ተደናቂ ድምፃዊ ሌላ የተወደደለትን ዜማውን ላሰማችሁና አዲስ አልበም ለዛሬ ስቱዲዮ ይዤ ገብቻለሁ። የዚሁኑ አዲስ አልበም ዜማዎች ጊዜ የበቃኝን ያህል አሰማችኋለሁ። በቅድሚያ ግን ዌን አይ ወዝ ዮር ማን የብሩኖ ማርስ ዜማ። Our song on the radio, but it don't sound the same. When our friends talk about you, all it does is just tear me down. Cause my heart breaks a little when I hear your name. It all just sounds like. Ooh. Mm, too young, too dumb, too. the chance take it to every party cause all you wanted to do was dance now my baby's dancing but she's dancing with another man my pride my ego, my needs and myself Caused a good strong woman like you to walk out my life. Now I never, never get to clean up the mess I made oh. And that haunts me every time I close my eyes. It all just sounds like Ooh. With another man, although it hurts, I'll be the first to say that I was wrong. Oh, I know I'm probably much too late to try and apologize for my mistakes, but I just want you to know. Behold your hand, give you all his hours when he has the chance. Take you to every party, cause I remember how much you loved to dance. Do all the things I should have done when I was your man. Do all the things I should have done when I was your man. ዌን አይ ዋዝ ዮር ማን የተሰኘውን የብሩኖ ማርስን ዜማ ነበር ያደመጥነው፣ የተከበራችሁ አድማጮች። በመቀጠል ደግሞ ወደ አዲስ አልበም ነው የምወስዳችሁ። የእንግሊዛዊቷ ድምፃዊ ጄሲጄ አዲስ አልበሟን አውጥታለች። አልበሙ አጠገቤ ይገኛል። ከዚሁ አልበም ውስጥ በመቀጠል በርኒንግ አፕ የተሰኘውን ዜማዋን ላሰማችሁ። Corridor. From the corner store to the corridor, corridor. Me and my homie on the damn floor white ሲጄ በአሁኑ ሰዓት በሙዚቃው ዓለም ታዋቂ እየሆኑ ከመጡ ወጣት ድምፃውያን መካከል አንዷ ነች። በእንግሊዝ ሀገር የተወለደችው የሃያ ስድስት ዓመቷ ድምፃዊ ባለፈው ወር ስዊት ታከር ብላ የሰየመችውን ሶስተኛ የስቱዲዮ አልበሟን በገበያ ላይ አውላለች። አልበሙ 12 የሚሆኑ ዜማዎችን በውስጡ ያካተተ ሲሆን ቀደም ብለን ያደመጥነው በርኒን አፕ የተሰኘው ዜማዋ በሙዚቃ ገምጋሚዎች ዘንድ ጥሩ ተደናቂነትን አትርፎላታል። ቀጥለን የምናደምጠው ባንግ ባንግ የተሰኘው ዜማዋ ደግሞ በአሜሪካን የቢልቦርድ ሰንጠረዥ ላይ የሶስተኝነት ደረጃ ይዞላት ነበር። በትውልድ አገሯ በእንግሊዝ ደግሞ ለአንደኝነት ደረጃ በቅቶላታል። ዜማውን አብረዋት የሚጫወቱት ሁለት ታዋቂ አሜሪካውያን ድምፅያን አሉ፤ አሪያና ግራንዴና ኒኪ ሚናጅ። ባንግ በንግ Dominant, prominent, yeah. it's me Jesse and Ari. If they test me, they sorry. Riders up like a Harley, then pull off in this Ferrari. Yeah. If he hanging, we banging. Phone ranging, he slanging. It ain't karaoke night, but get the mic, cause I'm singing. Yeah. Uh -huh. ከተሰኘው አዲሱ የጄሲጄ አልበም ባንግ ባንግ የተሰኘውን ዜማ ነበር ያደመጥ ነው። ታዋቂዋ ድምፃዊ አሪያና ግራንዴና በራፕ የጨዋታ ስልት የታወቀችው ኒኪ ሚናጅ ናቸው በዜማው ላይ አጅበዋት የነበሩት። በዚህ ዜማ ላይ የራሷ የጄሲጄ ና የአሪያና ግራንዴ ድምፅ፣ እንዲሁም የኒኪ ሚናጅ የራፕ ጨዋ ስልት ተደንቆላቸዋል። ጄሲጄ ወደ ሙዚቃው አለም ብቅ ያለችው በቅርብ ነው። እንደ አውሮፓውያን አቆጣጠር በ2011 ሁ ዩ አር ብላ የሰየመችውን የመጀመሪያ አልበሟን አወጣች። በአልበሙ ያካተተቻቸው Do it like a dude, price tag, nobody's perfect እና ሌሎችም ዜማዎቿ ተወደዱላት። በ2013 ባለፈው አመት መሆኑ ነው አላይቭ የተሰኘውን ሁለተኛ የሆነውን የስቱዲዮ አልበሟን አወጣች። አሁን ደግሞ ስዊት ቶከር የተሰኘውን አልበሟን ለቃ አልበሙ የበርካታ የሙዚቃ የሬዲዮ ጣቢያዎችን ተቆጣጥሮላታል። ወደዚሁ አዲስ አልበም ዜማዎች እንመለስና በመቀጠል ኬፓስ ቱጌዘር የተሰኘውን ዜማዋን እናድምጥላት። በፍቅራችን መሀል ዝናብ ሲያካፋ ይታየኛል። ፍቅራችንን ልንተሆነው እንዴ? ግን በአክህን ንገረኝ። እኔ እናንተን አንድ አብሮ የሚይዘን እውነተኛ ፍቅር አለ በለኝ፣ የእኔ ፍቅር። አዎ ፍቅር ፈተና አለው፣ ጥል ጭቅጭቅ አለው። ፍቅር ግን በዚህ ሁሉ መሃል እኔ እናንተን አንድ ጋር አድርጎ የሚያያይዘን የሚያቆራኘን እውነተኛ ፍቅር አለን። ኬፓስ ቱጌዘር Disagreements, yeah. Can we make it up? Make it right? Can we fix it? ይገባኛል በአሁኑ ሰዓት በፍቅር መኖር እንደሚከብድና ፈተና እንደሚሆን፣ ፍቅር ፈተና አለው። አንድ ጋር አቆራይቶ የያዘንን ፍቅራችንን እባክህን እንጠብቀው። ኪፓስ ቱጌዘር የተሰኘውን የጄሲጄ ዜማ ነበር ያደመጥነው። ቀጥለን በምናደምጠው እስትሪ ብላ በሰየመችው ዜማዋ ደግሞ ገንዘብህን አልፈልግም ያለህንንም ወርቅ ጭምር እንዲሁ አልፈልግም፣ ኮርቴ የምትታይበትንም መኪና አልፈልግም። ይልቁንስ በሀብት እደልላታለሁ ብለህ ማሰቡን ተውና ቀረብ በለኝና አንተነትህን እውነተኛ ፍቅርህን አሳየኝ ትላለች። ስትሪፕ በተሰኘው ዜማዋም me. F ገንዘብህን አልፈልግም በልጭልጭ ወርቅህንም ጭምር ይልቁንስ በሀብት ደላት አለው ብለህ በንብረት መመካትህን ተውና እውነተኛ ፍቅርህን አሳየኝ፣ ስሬፕ ያለች ነበር እንግሊዛዊቷ ድምፃዊ ጄሲ ጄ የተጫወተችው። የተከበራቸው የሙዚቃ ቀን አድማጮች ለዛሬ ያለ ሰዓት ወደ መገባደዱ እየተቃረበ ነው። ከዚሁ ከጄሲ ጄ ዜማዎች መካከል ሴልሚ ዊዘኪስ ቅረበኝና በከንፈርህ ፍቅርህን አሳየኝ በተሰኘው ዜማዋ ሰናብታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናያን ሰንበት ደሳለኝ መኮንነኝ በእኔ በኩል ቻ Boys and girls Ooh, oh. do understand this is Ooh, not your average girl from around the way it's <laughs> look at you over the System, every spot of ink on your legs and arms is all minor charm, and I plan to be in it from every second of the minute. independent, like record contracts. The contacts of lips is lunar, eclipse the moon as soon as eyes clash. We strum a new tune, makes myself fall knee deep in the stroke. Girl, you know I can't sleep till I poke. Come and creep with a bloke. Let's go. ተምሳሌኝ፣ እናመሰግናለን። ማጠቃለያ ዜና ሰምተን እንሰናበት። የቀድሞ የግብጽ ፕሬዚደንት ሆስኒ ሙባረክ እንደ አውሮፓውያን አቆጣጠር በ2011 ዓ ም ከስልጣን ያስወገዳቸው አብዮት በተካሄደበት ወቅት በተቃዋሚዎች ላይ ከተፈጸሙት ግድያዎች በተያያዘ ከተመሰረቱባቸው ክሶች በሙሉ ፍርድ ቤቱ ነፃ ብሎ በይኖላቸዋል። ዛሬ ቅዳሜ በተመልካች ግጥም ብሎ በተሞላው ፍርድ ቤት ዳኛው የቀድሞ መሪ የተከሰሱባቸው ወንጀሎች በሙሉ ውድቅ ተደርገዋል ሲሉ አስታውቀዋል። ብይኑን ሲሰሙ በችሎቱ የተሰባሰቡ ሰዎች በደስታ ሲያጨበጭቡ ጭቡ ተስተውለዋል። ብዙ መቶ ተቃዋሚዎች እንዲገደሉ አዘዋል ተብለው የተከሰሱ የሙባረክ የሀገር አስተዳደር ሚኒስትርና ስድስት ከፍተኛ የጸጥታ ባለስልጣኖቻቸው የነበሩትም ከወንጀሉ ነፃ ተብሎ ተበይኖላቸዋል። የናይጄሪያ ፕሬዚደንት ጉድለክ ጆናታን በሀገሪቱ ካኖ ከተማ በሚገኝ መስጊድ ላይ ጥቃት አድርሰው ከሰማንያ በላይ ጸሎት ላይ የነበሩ ሰዎችን የገደሉትን አሸባሪዎች የሚያስፈልገውን እርምጃ ሁሉ ወስደን አሳደን እንይዛቸዋለን ሲሉ ዝተዋል። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በየቀኑ ከምሽቱ 3 እስካሁን 4 ሰዓት በ25 እና በ31 ሜትር ባንድ አጭር ሞገድና በናይል ሰዓት የሚያሰማውን ፕሮግራም የዛሬ ቅዳሜን እዚህ ላይ ፈጸመ። አዲሱ አበበ ነኝ ያስተናገድኳችሁ። ንጉሡ ታምሬ ፕሮግራሙን መርቷል። ሰላም ደህና ደሩ።